በቅርቡ ከተጠናቀቀው የዩናይት ስቴትስ ፕሬዚዳንታዊ ምርጫ ጋር የህዝብ ተወካዮች ምርጫ አብሮ ሲካሄድ መቆየቱ ይታወቃል። በተለይም የሪፐብሊካን ፓርቲ በሚቆጣጠረው የዩናይት ስቴትስ እንደራሴዎች ምክር ቤት ውስጥ ውጤቱን በመቀየር አብላጫውን ወንበር ሊያገኙ ይችላሉ የተባሉት የዲሞክራት ፓርቲ አባላት ሳያሸንፉ ቀርተዋል። ይሁን እንጂ በጆርጂያ ክፍለ ግዛት በተካሄደው ምርጫ የሁለቱም ፓርቲ ተፎካካሪዎች ለአሸናፊት የሚያበቃቸውን ድምፅ ማግኘት ባለመቻላቸው ምርጫው ዳግም እንዲካሄድ መወሰኑ ይታወቃል። ተመራጩ ፕሬዝዳንት ጆ ባይደን የበለጠ አቅም እንዲኖራቸውና ትልሞቻቸውንም ያለ ተቀናቃኝ ማስፈጸም ይችሉ ዘንድ ሁለቱን ምክር ቤቶች በዲሞክራት አጋሮቻቸው ስር መዋል ይኖርባቸዋል። የሪፐብሊካን ፓርቲ አባላትም በእንደራሴዎች ምክር ቤት ያላቸውን የበላይነት ይዘው ለመቆየት በጆርጂያ ክፍለ ግዛት በሚደረገው ምርጫ ሁለቱንም ካልሆነም ቢያንስ አንደኛውን መቀመጫ እንኳን ማሸነፍ ይጠበቅባቸዋል በዚህም የተነሳ ከጆርጂያ ክፍለ ግዛት ለእንደራሴዎች ምክር ቤት የሚደረገው ምርጫ በአገር አቀፍ ደረጃ በመላዋ ዩናይትድ ስቴትስ መነጋገሪያ ሆኗል የዚህ ምርጫ ሂደትና ውጤቱ ይነካል ብለው ያመኑ በጆርጂያ ክፍለ ግዛት የሚኖሩ ትውልደ ኢትዮጵያውያንም በልዩ ትኩረት እየተከታተሉ መሆኑን እዚያው ጆርጂያ ክፍለ ግዛት አትላንታ ከተማ የሚኖሩት ዶክተር ኤባ ከድር ይናገራሉ የኢትዮጵያውያንም በአሜሪካ እንግዳ አድርገናቸዋል። የፕሮግራሙ አዘጋጅና አቅራቢ ደረጀ ደስታ ነው ያነጋገራቸው በሙያቸው የህጻናት ሐኪም የሆኑት ዶክተር ኤባ ከድር ኤባ በዩናይትድ ስቴትስ ጆርጂያ ግዛት የአትላንታ ከተማ ነዋሪ ናቸው። እሳቸውም ሆኑ ሌሎች ኢትዮጵያውያን ምርጫውን እየተከታተሉበት ስላለ ሁኔታ ሲናገሩ እንዲህ ይላሉ። በጣም በሚገርም ሁኔታ ብዙ ኢትዮጵያን አትሊስት በጆርጂያ ያሉት ኢትዮጵያን ወንድሞቻችን፣ እህቶቻችን እንዲሁም ከሌላ አውት ኦፍ ስቴት ያሉ ኢትዮጵያኖች በጣም ይህንን ምርጫ እየተከታተሉ ነው። ወንደንዶቹ በኢትዮጵያን ሬዲዮ ይከታተላሉ። በተለይ ዊኬንድ ላይ ባሉ የኢትዮጵያን ማጋዜኖችም አሉ፣ ሎከል የሆኑ አዝ ዌል አስ የሶሻል ሚዲያ በፌስቡክ ዋትስአፕ የሆኑ ግሩፖች አሉ። ብዙ ይህንን የሚከታተሉ ኢትዮጵያኖች ወንድሞችና ኤርትራን ወንድሞች እናቶቻችን አሉ እና በጣም ኢንቮልቭድ ሆነዋል። ኢቨን መምረጥ የማይችሉ ኤሊጅብል ያልሆኑት እንኳን የመምረጥ ጊዜያቸውና ችሎታቸው እስኪደርስ ድረስ አትሊስት በቮሎንቲርነት በማስተማር በመማር በጣም ኢንጌጅድ ሆነዋል። ምርጫው የኢትዮጵያውያንንም ሆነ የመላውን አሜሪካውያን ትኩረት ሊያገኝ ስለቻለበት ሁኔታም ሲያስረዱ ከእያንዳንዱ የአሜሪካ ክፍለ ግዛት ሁለት ሁለት የሴኔት ምክር ቤት አባላት የሚመረጡበትን መንገድ ጭምር በማስረዳት አብራርተዋል። ከአንድ ክፍለ ግዛት በአንድ ጊዜ ለምርጫ መቅረብ የሚችለው አንድ የሴኔት እጩ ሆኖ እያለ በጆርጂያ ግን አሁን ለምን ሁለት ሴኔተሮች በተመሳሳይ ጊዜ ለውድድር ሊቀርቡ እንደቻሉም ዶክተር ኤባ እንደሚከተለው አስረድተዋል። ሁለቱ ሴኔቶች የሚላኩት በአጠቃላይ ከሀምሳ ስቴቶች መቶ ሴኔት ሆነው እነዚህ ሴኔተሮች ከፍተኛ አስተዋጽኦ አላቸው። ሕግ በማውጣት የፕሬዚደንቱን ዲሲዥኖች በመቃወም በማገዝ ትልቅ አስተዋጽኦ የሚያደርጉ ባለስልጣን የፖለቲካል ሰዎች ናቸው። ኖርማሊ የነዚህ የሚመረጡት ሴኔተሮች እያንዳንዳቸው የስድስት አመት ተርም አላቸው እና የሚመረጡትም ሁለቱም በአንድ ላይ ሳይሆን አሁን ጆርጃ ላይ እንዳለው በተለያየ ጊዜ ስታገር ዳርገው ወይም በተለያየ ጊዜ በየ አራት ዓመቱ አንደኛው ይመረጣል። ሌላው ደግሞ በሚቀጥለው አራት አመት ይመረጣል። ይሄንን ኤሌክሽን ስፔሻል ያደረገው ዘንድሮ ላይ ሁለቱም የጆርጂያ ሰነት ካንዲዴቶች በአንድ ላይ ለውድድር ቀርበዋል። ምክንያቱም ከዚህ በፊት የነበረው አንደኛው የጆርጂያ ሴነተር ሪፐብሊካን በትህመም ምክንያት ተርሙን ለመጨረስ ጊዜውን ስላልጨረሰ ስፔሻል ኤሌክሽን ተደርጎ የሚቀረውን ሁለት አመት ተርም አንደኛው ሰነት ካንዲዴት የስፔሻል ኤሌክሽን ይሆናል። የሚቀጥ የሚቀጥለው ሁለተኛው የሴኔት ውድድር ደግሞ ሬጊላር የስድስት ዓመት ተርሙን የሚወዳደሩበት ሁኔታ ነው። ዶክተር ኤባ ምርጫው በሁለቱ ፓርቲ ሴኔተሮች ብቻ የተወሰነ ሳይሆን በጆርጂያ ክፍለ ግዛት የተለያዩ ውሳኔዎችን የሚያሳልፉ የሌሎች ባለስልጣናት ምርጫንም የሚያካትት መሆኑንም አስታውሰዋል። በዚህ አጋጣሚ ደግሞ በእነዚህ ረንኦፍ ወይንም ድጋሚ ምርጫ ላይ ከሁለቱ ሴኔተሮች ሌላ በጆርጂያ ስቴት የፐብሊክ ሰርቪስ ኮሚሽን ማለትም ብዙ የኢንቫይረመንታል የኮረንቲ ፕራይሴት የሚያረጉ የኢንተርኔትን ሕጎች የሚያወጡ እና የሚከታተሉ የኮሚሽነሮች አሉ። በሱም ደግሞ ሶስተኛ ተወዳዳሪ ያለ ከሁለቱም ፓርቲዎች የሚወዳደሩ አሉ። የሴኔተሮቹ ውድድር ግን በጆርጂያ ግዛት ብቻ ሳይወሰን የመላው አሜሪካን እድል ለመወሰን ወሳኝ ሚና እንደሚኖረውን በመጥቀስ በአሜሪካ የፖለቲካው ማህበረሰብ ዘንድ ከፍተኛ ስፍራ እንደሚሰጠው ይናገራሉ። ዶክተር ኤባ የምርጫውም ውጤት ምን ሊያስከትል እንደሚችል ሲገልጹ ይህንን ብለዋል። አሁን ባለንበት ጊዜ ባለው ቁጥሮች ሀምሳ ሪፐብሊካን ሴኔተሮች አሉ። አርባ ስምንት ደግሞ ዴሞክራት እና ኢንዲፐንደንቶች ከብዙ ጊዜ ከዴሞክራቶች ጋር አብሮ የሚመርጡ አሉ። ሁለቱ ዴሞክራቶች ካሸነፉ የሁለቱ ፓርቲ እኩል ይሆናል። ሀምሳ ዴሞክራት ሀምሳ ሪፐብሊካን ይሆናሉ። በኮንስቲቱሽናል ሎ የቫይስ ፕሬዚደንቱ ወይም ምክትል ፕሬዚደንቷ ዴሞክራቲክ ኢሌክት ሃሪስ ታይ ብሬከር ወይም የማሸነፉን ስለምትወስን ሴኔቱን ኮንትሮል የሚያደርገው ዴሞክራት ይሆናል ነው ሁለቱ ሪፐብሊካኖች ወይም አንዱ ሪፐብሊካን እንኳን ቢያሸነፍ ሪፐብሊካኖች የሰነት ቼምበሩን ኮንትሮል ማድረግ ይችላሉ እና ይሄ በጣም ትልቅ ኮንስኮንስ ወይንም ውሳኔ ያለው ኤሌክሽን ነው፣ በተለይ ለአሁን ላለው ጀኔሬሽን። ዶክተር ኤባ ከድር በምርጫው ሂደት ውስጥ ያላቸውንም የግል ተሳትፎ እና ምክንያቶቻቸውን ጭምር እንደሚከተለው ይገልጻሉ። እዚህም ሀገር ባሉ ባሉ ወለደም የዚህ ሀገር ሲቲዝን ብዙ ሀገር በመቆየእዚህ ሀገር ብዙ በመቆየት እንደ ማንኛውም ሲቲዝን ያለን የተሰጠን የመምረጥ ችሎታ ስላለኝ እንደ ሲቲዝን እኔም ባለቤቴን አንዞቼን በእድሜቸው ደረሱ ይመርጣሉ። ግን አዘ ሌላው ደግሞ ጊዜን ተጠቅሜ ሌላዎቹ መምረጥ ያልቻሉትን ወይም እውቀት የሌላቸውን የሀገራችን ሰዎች ያላቸውን የፖለቲካል ችሎታና ራይት ኤክሰርሳይዝ እንዲያደርጉ እየሞከርኩ ነው። እኔ አይ አም ፓርት ኦፍ የአንድ ኮሊሽን መንበር ነኝ፣ ጆርጂያ ውስጥ ይሄ ኮዋሊሽን የሚባለው የኢትዮጵያና ኤርትራያን ፎር ጆርጂያ የሚል ኮዋሊሽን ነው። የኢትዮጵያና ኤርትራን ኮሚዩኒቲ ያጠቃልላል። ኮሚዩኒቲ ሴንተሮች ያጠቃልላል። የሀበሻ ቮውት የሚባል ኦርጋኒዜሽን አለ። እንዲሁም የኢትዮጵያንስ ፎር ባይደን ሃሪስ በናሽናል በኩል የፕሬዚደንት ኤሌክት ባይደን እና ቫይስ ፕሬዚደንት ሃሪስ የሚያስመርጠው ግሩፕ አለ። የዩት ፕሮፌሽናሎች አሉ እና ብዙ ቮለንቲሮች ያሉበት የተጠቃለለ የሆነ ኮዋሊሽን ነው ወይም ግሩፕ ነው። እኛ አላማችን በቫለንቲር በዙም እና በሌሎችም ስብሰባ አጋጣሚዎች እየተጠቀምን በሬዲዮም ሆነ በፕሪንት ሚዲያ እየተጠቀምን ሰውን መቀስቀስ፣ ለማን መምረጥ እንዳለባቸው ማሳወቅ፣ መቼ ቀኑ እንደሚመረጡ እና ለሚመርጡበት ምክንያት ምን እንደሆነ ለማስተማር እና ለመማርም እየሞከርን ነው። እንደሳቸው ሁሉ ኢትዮጵያውያንም በዚህ ምርጫ ለምን መሳተፍ እንዳለባቸው ሲገልጹ የሚከተለውም ብለዋል። እኔ ይህን ነገር የማየው በሶስት መንገድ ነው። አንደኛ እንደ ሌላው የአሜሪካን ሲቲዝን ወይም ኤኒ ሲቲዝን ኦፍ የዚህ ሀገር ያለን ራይት እና ሬስፖንሲቢሊቲን መውሰድ አለብን እዚህ ሀገር የምንኖር የወለድን ወይም ብዙ ዓመት የኖርን ሰዎች ይሄንን ትልቅ ሌሎች ሳክሪፋይስ ያደረጉበትን የመምረጥ ችሎታ መጠቀም አለብን እና ይሄንን ስንጠቀም በሶስት ሌቭል ማየት አለብን። አንደኛ ሎካል፣ ምክንያቱም በሰፈራችን ያለውን የፖለቲካል ዲሲዥን ወይንም አቋቋም ዲሳይድ ሊያደርግ ይችላል። ሁለተኛ በሀገር ደረጃ በአሜሪካን ሀገር፣ ሶስተኛ ደግሞ ኢንተርናሽናሊ፣ በተለይ ኢትዮጵያን ላሉ ወይም ታዳጊ ሀገሮች ላለው ፖለቲካ የኛ የምንመርጠው የምናደርገው ዲሲዥን አስተዋጽኦ ስላለው ይህንን መጠቀም አለብን። ለምሳሌ በሎካል ፖለቲክስ ላይ የምንመርጣቸው ሰዎች የታክሳችንን እንድሳድ ሊያደርግ ይችላሉ። የትምህርት ቤቶቻችንን አኳኳን፣ እንደሱን የመሳሰሉ የፖሊስ እና የክሪሚናል ጀስቲስ እዚህ ሀገር አሁን በጣም የሚያነጋግር ሁኔታዎች ያሉበት የክሪሚናል ጀስቲስ ወይም የሕግ የፖሊሲንግ አስተዋጽኦ እና አኳኋን አለ። ምክንያቱም እንደ ማይኖሪቲ እና እንደ ጥቁሮች ሁላችንም እኛም ልጆቻችንም አፌክት የሚያደርግ ስለሆነ እኛ የምንመርጠው ሰዎች የምን ኢንቮልቭ የሚናደርገው ዲስ ያደረጋል። በናሽናል በኩል ደግሞ ካየነው ነው የሄልት ኬር ፖሊሲ አሁንም ደግሞ ኢንሹራንስ አለ። የኦባማ ኬር ወይንም አፎርደብል ኬር አክት የአንኢንሹርድ የሆኑትን ሰዎች ኢንሹራንስ የሌላቸውን ሰዎች አፌክት ስለሚያደርግ እነዚህ የሚመረጡ ሰዎች እሱን እሱን አይነት ዲሲዥን ያመጣሉ። በሶስተኛ ደግሞ ኢንተርናሽናል በቅርቡ እንዳየነው ነው የኢትዮጵያን ዳም ወ የደረድ ሲቹዌሽን አፌክት ሊደረግ ይችላል። እንደምናስታውሰው ፕሬዚዳንት ትራምፕ ብዙም አወቅም ወይም ባለማወቅም የተናገሩት ሁኔታ የእኛን የኢትዮጵያን ሕዝብ የሚያሰጋ ደረጃ ላይ ለማድረስ ስለሚችል እኛ ደግሞ የምንመርጣቸው ሰነቶች እና ፖለቲከኞች የፖለቲካል ሰዎች ሴንስቲቭ ሆነው ስለ ሀገራችን ስለ ግድቡ ታሪክና መሰረት አሳውቀን ለሁላችንም የሚጠቅም ነገር መሆኑን ማሳወቅ እንችላለን። በምንመርጣቸው ሰዎች ምክንያት ኢንቮልቭ እናደርጋለን ማለት ነው። አለበለዚያ በጎን ሳይድ ላይን ላይ ቆመን ብናጨበጭብ፣ ብናለቅስ ምንም ለውጥ ስለማያመጣ ደስታይም ኢንቮልቭ ማድረግ ያለብን በምንመርጣቸው ሰዎች መካከል ነው ለማለት ነው። ስለ ምርጫው የጊዜ ሰሌዳም በኮሮና ቫይረስ ምክንያት ቀደም ሲሉ የነበሩ የምርጫ ሂደትና አሰራሮች መለዋወጣቸውን በመጥቀስ ዶክተር ኤባ የሚከተለውን ብለዋል። እንግዲህ አሁን ውድድሩ ምርጫው ተጀምሯል። በሁለት አይነት ነው ቮት የሚደረገው በተለይ በኮሮና ቫይረስ ምክንያት ስቴት ሎዎቹ ተዋውጠው ኢንፐርሰን መምጣት የማይችለው በደብዳቤ ወይንም በፖስታ ቀደም ብሎ መምረጥ ይችላል። እሱ ኦልሬዲ ተጀምረዋል። ሁለተኛው ደግሞ ከዲሰምበር አስራ አራት ጀምሮ ቀድሞ መምረጥ ወይንም ኤርሊ ቮቲንግ ኢንፐርሰን ሄዶ በእውን አካል ሄዶ መምረጥ ይችላሉ። እነዚህ በሁለቱ ሁኔታዎች መምረጥ ያልቻለ ሰው ደግሞ የመጨረሻው ቀን በጃንዋሪ አምስት ኢን ፐርሰን ወይም በአካል ሄዶ መምረጥ ይችላሉ። በጆርጂያ ክፍለ ግዛት በተለይም በአትላንታ ከተማ የሚኖሩ ኢትዮጵያውያን በርካታ መሆናቸውን የገለጹት ዶክተር ኤባ እንዳለፈው ፕሬዚደንታዊ ምርጫ ሁሉ በዚህ የሴኔት አባላት ምርጫም በግዛቱ የሚገኙ ትውልደ ኢትዮጵያውያን ከፍተኛ ሚና ሊጫወቱ እንደሚችሉ ይገምታሉ። እሳቸው እንደሚሉት በጆርጂያ መምረጥ ይችላሉ ከተባሉት አስራ ስምንት ሺህ ውስጥ ምን ያህሉ እንደተመዘገቡ ባይታወቅም በፕሬዚዳንታዊ ምርጫ ወቅት በጆርጂያ ለውጥ ካመጡት አስራ አራት ሺ መራጮች አንጻር የኢትዮጵያውያኑ ድምጽ ሊጫወተው የሚችለው ድርሻ ቀላል አይመስልም። ፍሬ ነገሩ ግን ምን ያህሉ ተመዝግበዋል የሚለው ይመስላል። በተገኘ ዴታ እንደምን እንደገባን ከሆነ ኤልጅብል የሆኑ ወይንም መምረጥ ችሎታ ያላቸው ሰዎች ናቸው ነው የሚለው። እና ብዙዎቹ ሬጅስተር አድርገዋል። ትንሽ ደግሞ ሬጅስተር ያደረጉ ነበሩ ለመምረጥ። እና እዚህ ሀገር ኤልጅብልም ብትሆን እንደምታውቀው ሬጅስተር ካላደረግ መምረጥ አትችልም። ስለዚህ መጀመሪያው ፓርት ኦፍ የእንቅስቃሴያችን ያልተመዘገቡት እንዲመዘገቡ የተመዘገቡት ደግሞ እንዲመርጡ ነው እንቅስቃሴ፣ አሁን የምናደርገው እንግዲህ ባለፈው ጀነራል ኤሌክሽን ወይ ምርጫ ላይ ኖቨምበር ሰርድ ላይ በነበረው ምርጫ ላይ ጆርጃ ላይ በአጠቃላይ እንደምታውቀው የሬድ ስቴት ወይም የሪፐብሊካን ስቴት ነው። ላስት ታይም የፕሬዚደንሽል ኤሌክሽን ዴሞክራቲክ ያሸነፉት በአስራ ዘጠኝ ዘጠና ሁለት ነው በአውሮፓውያን አቆጣጠር እና የጆ ባይደን የዴሞክራት ያሸነፈበት ማርጅኑ ወደ አስራ አራት ሺ ያህል የሚሆኑ ሰዎች ነው ባለው ግምት የኢትዮጵያን አሜሪካን ቮተሮች ኤት ሊስት ኤሊጅብል ሆነው የሚገመቱት ወደ አስራ ስምንት ሺ ናቸው። ኢቨን ይህ ሁሉ ኢትዮጵያዊ ቢመርጥ ያንን የቮቲንግ ያሸነፈበትን ማርጅን የሚያክል ችሎታ ይኖረናል ማለት ነው እና እያንዳንዳችን ቮት ቢደመር እና ኤክሰርሳይዝ ብናደርገው የማርጂን ኦፍ ቪክትሪ ወይም የማሸነፍ ችሎታ ሊያመጣ ይችላል እና አሁን እኛ ትኩረት የሰጠነው ከእነዚያ ከአስራ ስምንት ሺህ ኤሊጅብል የሆኑ ኢትዮጵያን አሜሪካን ቮተሮች ወደ አምስት ስድስት ሺህ ባለፈው ጀነራል ኤሌክሽን ያልመረጡትን ሰዎች እነሱን ቀስቅሰን እንደገና በዚህ ሕጉ በሰጣቸው ችሎታ ኤክሰርሳይዝ እንዲያደርጉት ለማድረግ ነው። በምርጫ ውጤት ማምጣት የሚችሉት ኢትዮጵያውያን ብቻ ሳይሆኑ ሌሎች በቁጥር አነስተኛ የሆኑ ተመሳሳይ የማህበረሰብ አባላትም በጋራ መሳተፍ እንዳለባቸው በመግለጽ ለዚህም ሲባል ህብረት ወይም ኮዋሊሽን በመፍጠር አብረው እየተንቀሳቀሱ መሆኑን ዶክተር ኤባ አስረድተዋል። እንግዲህ አትላንታ ወይም በስቴት ኦፍ ጆርጂያ ያሉ የኢትዮጵያና ኤርትራያኖች ተሰብስበን በአንድ አቋም ከነዛም በላይ ደግሞ የሶማሊያ ወንድሞቻችን እህቶቻችንም አሉበት በኮዋሊሽን ውስጥ አብረውን የሚሰሩ እነዚህ ሁላችን ተሰባስበን ለብያቻችን ከምንሯሯጥ እና ከምንደክም ለምን አብረን ያለን ችሎታ ተሰባስበን ለአንድ አቋም የእኛን ህዝቦችን የሀበሻ በማለት ለምን አንጠቀምም እና አናስተምርም አንማርም ከዛ ደግሞ ሰዎቹ እንዲመዘገቡ የሚመርጡ ሰዎች ምን አይነት ሰዎች እንደሆኑ፣ ከዛ በመጨረሻ ላይ ደግሞ ሄደው እንዲመርጡ መመዝገብ ብቻ ሳይሆን ቀኗን ጠብቀው ሄደው እንዲመርጡ ለማድረግ የተቋቋመ ግሩፕ ነው ማለት ነው ኮዋሊሽን። ዶክተር ኤባን፣ በአሜሪካ ድምፅ ራዲዮ ስም በጣም አመሰግናለሁ። ደረጀ ደስታ ነኝ። መልካም ቀን።